ጤናና አካባቢ በየአመቱ በከተማዋ የአየር ጥራት ጉድለት ምክንያት የዘጠኝ ሺ የለንደን ነዋሪዎች ሕይወት እንደሚያልፍ በቅርቡ የከተማዋ ከንቲባ ለዜና አውታሮች ገልጸዋል። በዚህም ምክንያትም ወደ ከተማዋ የሚገቡ ቤንዚንና ናፍታ የሚጠቀሙ ከጎርጎሮሳዊ 2006 ዓ.ም አንስቶ የተመዘገቡ ተሽከርካሪዎች ወደ ለንደን ሲገቡ 10 ፓውንድ ወይም 12 ከ50 የአሜሪካን ዶላር መክፈል ይኖርባቸዋል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ባለፈው የአዲስ አበባን የአየር ብክለት ይዞታ በተመለከተ ጥናት ያካሄዱ እንግዳ የሚገኝበትን ደረጃ በዚህ ዝግጅታችን ማብራራታቸው ይታወሳል። በዚህ ላይ የሚመለከተው የመንግስት መስሪያ ቤት ምን እየሰራ ይሆን? ለምላሹ ለጥቂት ደቂቃዎች አብረን እንቆይ። ዓለም አቀፍ የጤና ማዕከል የጠቀሰው አንድ ጥናት የተበከለ አየር በውስጡ የሚይዛቸው ከሁለት መቶ የሚበልጡ ኬሚካሎች የሰው ልጅ ቆዳ ካለ ጊዜው ያረጀ እንዲመስል እንደሚያደርጉ ያመለክታል። በዚህ ጥናት እድሜያቸው ከ30 እስከ 45 የሚሆን ከ200 በላይ የከተሞችና የገጠር ሴቶች ለናሙና የተወሰዱ ሲሆን የሚመለከታቸው እድሜያቸውን የሚገምተው በእውነተኛው ላይ እስከ አስር ዓመት ያህል ከፍ አድርጎ እንደሆነም ተገልጿል። በዚህ ምክንያትም የተበከለ አየር የመተንፈሻና የዑደተ ደምን ስርዓት ብቻ ሳይሆን በቆዳችን ላይም አሉታዊ ተጽዕኖ እንዳለው በጉዳዩ ላይ ምርምር የሚያደርጉ ባለሙያዎች ማሳሰባቸውን ቀጥለዋል። ባለፈው ዝግጅታችን በአዲስ አበባ በተለይም ከተሽከርካሪዎች በሚወጣው ጭስ ምክንያት የተፈጠረውን ብክለት በቅርበት ያጠኑ ባለሙያ ኢንጂነር ደርበው ሸንቁጤን ግኝታቸውን እንዲያካፍሉን ማድረጋችን ይታወሳል። እሳቸው እንደሚሉት ለአዲስ አበባ አየር መበከል ትልቁን አስተዋጽኦ የሚያደርጉት ብዙ ያገለገሉና ተገቢው የጥገና ክትትል የማይደረግላቸው ተሽከርካሪዎች ናቸው። በጥናታቸው የደረሱበትንም ከነመፍትሄ ሀሳቡ ለሚመለከተው የመንግስት አካል በማሳወቅ ብክለቱን ለመቀነስ እና ቀስ በቀስም ለመቆጣጠር ሊደረግ ይገባል ያሉትን ሀሳብም በዝርዝር ማቅረባቸውን ገልጸውልናል። አቶ ዘሪሁን መንገሻ በፌዴራል የአካባቢ ደንና የአየር ንብረት ለውጥ ሚኒስቴር የአካባቢ ብክለት ክትትል ዳይሬክቶሬት ተወካይ ናቸው። ከተሞቻችን የአየር ጥራት ሁኔታ ዙሪያ ጥናቶች እየተጠኑ ነው በጥቁር አንበሳ ሆስፒታል ጋር አብረን እየሰራን ነው። ስለ ከተሞቻችን የአየር ጥራት መረጃ የሚሰጡ የአየር ጥራት መከታተያ ተቋማት በሜትሮሎጂ ኤጀንሲ፣ በአሜሪካን ኤምባሲ፣ በዩናይት ኔሽን ኢንቫይሮንመንታል ፕሮግራም እየተደገፍን እየገነባን ነው ያለ ነው። አንዳንዱም ተጸድቆልን ሂደት ውስጥ ነው ያለ ነው። አትሊስት የከተማ ነዋሪው ስለሚኖርበት አየር ሁኔታ እውቀቱ እንዲኖረው። በንጽጽር ግን ስናየው እስካሁን ድረስ የከፋ የሚባል የአየር የብክለት ደረጃ ላይ አይደለም። ምክንያቱም እኛ እንደ ሀገር የምንጠቀመው በቤት ደረጃ እንኳን ታዳሽ ኃይል ነው። ለአየር ብክለት ምንጭ ከሆኑ አንዱ የኃይል አጠቃቀማችን ነው። ኃይል አመንጭ ፋብሪካዎች ለምሳሌ የድንጋይ ከሰል አይጠቀሙም። በርካቶቹ የኛ ሀገር እንትኖች የተወሰኑት የሲሚንቱ ፋብሪካ እንደዚህ ካልሆነ መስጠጫ እንዲያም ሆኖ መስሪያ ቤታቸው የአየር ብክለቱ ከጊዜ ወደ ጊዜ እየጨመረ መሄዱን ማስተዋሉን እና መንስኤ ነው ያለውን ምክንያትም እንዲህ ይዘረዝራሉ። በእኛ መስሪያ ቤት ደረጃ ያየነው ነገር የአየር ብክለት ሁኔታው ከጊዜ ወደ ጊዜ እየጨመረ መሆኑን የሚያሳዩ ነገሮች አሉ። በዋናነት ግን አዲስ አበባ ላይ የመኪናዎች ሁኔታ ነው። መኪና ከጊዜ ወደ ጊዜ በጣም እየጨመረ ነው። ኢምፖርት የምናደርጋቸው መኪናዎች ጥቅም ላይ እየዋሉ ሌላ ሀገር፣ ነገር ግን ተመልሰው እኛ ጋር ጥቅም ላይ እንዲውሉ የሚደረጉ ናቸው። የመኪና ቁጥሩም ከፍተኛ ነው። በሀገሪቱ ውስጥ ካሉት ሰባት መቶ ሺህ አካባቢ ከሚደርሱት መኪኖች ውስጥ ስልሳ ሁለት ስልሳ ሶስት ፐርሰንቱ አዲስ አበባ ነው የሚገኙ። እርግጥ ነው ለአየር መበከል ተሽከርካሪዎች ብቻ የሆኑ መንስኤዎቹ። አቶ ዘሪሁን እንደሚሉትም በከተማውም ሆነ በገጠሩ አካባቢ የሚታየው የአየር ብክለት ምንጮቹ ምን ምን እንደሆኑ የመለየት ስራና የመፍትሄ አቅጣጫም መስሪያ ቤታቸው ነድፏል። ዋናውና ትልቁ የሀገሪቱ ከተማ አዲስ አበባ እንደመሆኑም ከፍተኛው የሰዎችም ሆነ የልማት እንቅስቃሴ የሚታይባት እንደመሆኗም የብክለቱ ደረጃ ከፍ ሊል እንደሚችልም ያስረዳሉ። መኪናዎቻችን ናቸው ስንል ብዙ መሆናቸው ብቻ ሳይሆን እንደ ሀገር የምንጠቀመው ፔትሮሊየም በውስጡ ያለው የሰልፈር መጠን ከፍተኛ ነው። የፔትሮሊየም ጥራት ላይ እየወሰድን ያለነው እርምጃ ትንሽ ወደፊት መስተካከል ያለበት ነው። በነገሩ እርምጃው ይወሰድ እንኳን ቢባል አንዳንዶቹ መኪኖች በጣም በርካታ ሰልፈር ያለውን ፔትሮሊየም ነው የሚጠቀሙት። ሌላው እድሜያቸው ነው። መኪኖቹ በጣም ረዥም ጊዜ የቆዩ ናቸው። እያረጁ በሄዱ ቁጥር የሚጠቀሙትን ነዳጅ ሙሉ ለሙሉ አያቃጥሉትም። በዚህ ደረጃ የእኛ መስሪያ ቤት የብክለት ሕግ አለው። ነገር ግን በትራንስፖርት ላይ መወሰድ ያለባቸውን እርምጃዎች ወደፊት ነው እየተሰራ ያለው። አሁን ለምሳሌ በአዲስ አበባ ውስጥ ያሉትን አሮጌ መኪኖች እድሜያቸው ከአስር ዓመት በላይ የሆኑ ብንል በጣም ብዙ መኪኖች ናቸው ከከተማ ውስጥ ሊወጡ የሚችሉ። በገጠሪቱ ኢትዮጵያ የቤት ውስጥ የአየር ብክለት ጎልቶ እንደሚታይ ያመለከቱት አቶ ዘሪሁን የጤና ጥበቃ ሚኒስቴር ሰዎች ከየቤታቸው የሚጠቀሙት የማገዶ ጭስ እንዲወጣ ማድረግ እንዲችሉ ግንዛቤ የሚያስጨብጥ መዋቅር መዘርጋቱንም ተናግረዋል። እንደሳቸው ገለጻ ከሆነም በመላ ኢትዮጵያ የመኪናው ብዛት አንድ ሚሊዮን እንኳን አይሞላም። አሁን በሀገሪቱ ካሉት አብዛኛው ተሽከርካሪ የሚገኝባት ዋና ከተማ አዲስ አበባ ግን ጭጋግ እንደሚጋርዳቸው የቻይና ከተሞች፣ በተለይ በማለዳ ለየት ያለ አየር እንደሚኖራት ነው ኢንጂነር ደርበው የገለጹልን። ይህንን አቶ ዘሪሁንም አስተውለዋል። ከተሞቻችን ላይ ግን እየመጣ ያለ ችግር ነው። ወደፊት ደግሞ እየጎላ ነው የሚሄደው። እንደ ሀገር አንድ ሚሊዮን የማይሆን መኪና ነው ያለን። ከዛ ውስጥ ደግሞ ስልሳ ፐርሰንት በላይ የሚሆነው መኪና አዲስ አበባ ነው ያለው። ነገር ግን የኢትዮጵያ ሕዝብ መቶ ሚሊዮን ነው። ፍላጎታችን እየጨመረ ሲሄድ ምን ያህል መኪና ወደ ኢትዮጵያ ሊገባ እንደሚችል፣ ምን ያህል መኪና በሀገር ውስጥ ተገጣጥሞ መነዳት ሊጀምር እንደሚችል ስናስበው ወደፊት በከተማዎቻችን ላይ በርካታ መኪናዎች ሊንቀሳቀሱ ይችላሉ። ይህም በመረዳትም መስሪያ ቤታቸው በተሽከርካሪዎች ምክንያት የሚመጣውን የአየር ብክለት ለማስቀረት የሚረዳ ስራ መሰራት አለበት የሚል አቋም እንዳለውም ይናገራሉ። አቶ ዘሪሁን እንደገለጹልን እሳቸው የሚሰሩበት ዘርፍ በሚኒስቴር መስሪያ ቤቱ ስር ከተቋቋመ አጭር ነው ጊዜው፣ ሰባት ወራት ገደማ። በአሁኑ ጊዜም ራሱን በባለሙያዎች እያደራጀና መረጃ እያሰባሰበ እንደሚገኝም ገልጸውልናል። ከሳምንት በፊት ባቀረብነው ዝግጅት በከተሞች ብክለት ላይ ያካሄዱትን ጥናት ከነ ውጤቱ ያብራሩልን ኢንጂነር ደርበው በጎርጎሮሳ 2013 ዓ ም በተለይ የአዲስ አበባ ከተማን የአየር ብክለት ምንጭ አስመልክተው ከነ መፍትሄ ሀሳቡ ለዚሁ መስሪያ ቤት ማቅረባቸውን ጠቁመው ነበር። አዲስ መሆኑን የተረዳ ነው የአካባቢ ብክለት ክትትል ዳይሬክቶሬት ተወካይ በግላቸው ጥናቱን እንዳላዩት ነገር ግን እንዲህ ያለው ጥናት ያቀረበው የመፍትሄ ሀሳብ ዳግም መታየት እንደሚኖርበት ገልጸውልናል። ተሽከርካሪዎችን ምርመራና ክትትልን በተመለከተም አዎንታዊ ያሉት እርምጃም አለ። በየሁለት ዓመት ኢንስፔክሽን የሚባለው ለምሳሌ አሁን ሚኒስትሪ ኦፍ ትራንስፖርት አካባቢ የሚሰራ ቦሎ ለመውሰድ የመኪና ኳሊቲ ደረጃዎች ያወጣል። አረንጓዴ፣ ቢጫ፣ ቀይ ያወጣል። ነገር ግን ከኛ መስሪያ ቤት ጋር አብረን ሆነን መስራት ያለብን ነገር አለ። ከዚህ ፊትም የኤክስፐርቲስ ፎረም አካሄደን ወደ መግባባት እየደረሰ ነው። አረንጓዴ ተቀብተው የሚሄዱ መኪኖች አሉ፣ ቢጫ ተቀብተዋል። ይሄ ደረጃቸውን የሚያሳይ ጥሩ ሜዥር ነው። የሞተር ኳሊቲያቸውንም እያሳየ ነው። በዛው ልክ ያ ማለት ደግሞ ለከተሞቻችን የአየር ጥራት አስተዋጽኦ አለው። ለብክለት መንስኤ መሆናቸው የተገለጸውን ብዙ ያገለገሉ ተሽከርካሪዎች ወደ ሀገር የማስገባቱን ጉዳይ በተመለከተ የቀረጥ መመሪያውን ይመለከታል ይላሉ አቶ ዘሪሁን። ይሄ ኢምፖርትድ ላይ የፖሊሲ ኢሹ ነው። በርካታ ጥናቶችን እኛም የወሰድናቸው ሀሳቦች ናቸው። አንዳንዱ ጉንቡክ አካባቢም ዩዝድ ካሮችን እንዲያስገቡ የሚያበረታታ ሁኔታዎች አሉ። ይሄ በኛ በዲፓርትመንት ደረጃ በተለያዩ የኤክስፐርቲስ ጥናቶች ላይም ያየናቸው ነገሮች ናቸው። አሮጌ መኪና ማስገባት ዝቅተኛ ታክስ፣ አዲስ መኪና ማስገባት ከፍተኛ ታክስ። ይሄ ተገላቢጦሹ ነው መሆን ያለበት። በተሽከርካሪዎች ምክንያት የሚመጣ ብክለትን ለመቀነስ የተለያዩ ሀገራት እንደ አቅማቸው መፍትሄ ያሉትን ተግባራዊ ሲያደርጉ ይታያል። ለምሳሌ የጀርመኗ ፍራይቡርግ ከተማ 500 ኪሎ ሜትር የሚሸፍን የብስክሌት መንገድና የከተማ ባቡር ሀዲድ ሲኖራት ርካሽና የተሳካለት የሕዝብ መጓጓዣ ስርዓትም አላት። በዚህች ከተማ የቤት መኪና ያለው በቤቱ አቅራቢያ እንኳን ለማቆም 18 ዩሮ የሚከፍል ሲሆን በተቃራኒው መኪና የሌላቸውን ይበልጥ ለማበረታታት እርካሽ የመኖሪያ ቤት፣ በጣም ብዙ የብስክሌት ማቆሚያ ስፍራና በህዝብ መጓጓዣ በነጻ የመጠቀም እድል ያገኛሉ። አቶ ዘሪሁን ኢትዮጵያ ውስጥ ከተናጠል ይልቅ ብዙዎችን በአንድ ጊዜ ሊያጓጉዞ የሚችሉ ተሽከርካሪዎች እንዲበረክቱ ቢደረግ በዚህ ምክንያት የሚመጣውን የአየር ብክለት ለመቀነስ አንድ መፍትሄ እንደሆነ ያምናሉ። በነገራችን ላይ በቅርቡ የሀገር ውስጥ መገናኛ ብዙኃን እንደዘገቡት የተበከለ አየር ከመቶ ሰማንያ ሺህ ሰዎች በላይ ለጤና እክል ዳርጓል። ይህ ደግሞ በተወሰነ አካባቢ የሚታየው የአየር ብክለት ያስከተለው መዘዝ ሲሆን ከወዲሁ አንዳች መፍትሄ ለመውሰድ ተግባራዊ እንቅስቃሴ ካልተደረገ በቀር የአየር ብክለት ድንበር አያውቅምና ወደ ሌሎች አካባቢም ተስፋፍቶ የባሰ ችግር ማስከተሉ እንደማይቀር ይታሰባል። ለሰጡም ማብራሪያ አቶ ዘሪሁን መንገሻን በማመስገን ለለቱ ያልነውን በዚሁ እናብቃ። አድማጮች አስተያየት ጥቆማቸው አይለን ሸዋ እየለገሰ ነኝ። ሰላም ሁኑ።